ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ዶናልድ ትራምፕ የሩሲያና ዩክሬን ጦርነትን ለማክሰም ተቃርቢ ያለው ሲሉ በጦርነት ላይ ያሉት ሀገራት እርግጠኞች አይደሉም። ዩትዩብ አውስትሬልያ ከ16 ዓመት በታች የሆኑ ታዳጊ ወጣቶች ላይ የጣለችውን የማኅበራዊ ሚዲያ ቅባ ግብር ላይ አውላለሁ አለ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው የሩሲያ ፕሬዚደንት ቭላዲሚር ፑቲን ከዶናልድ ትራምፕ አማች ጃሬድ ኩሽነር እና የዩናይትድ ስቴትስ ልዑክ ስቲቭ ዊትኮፍ ጋር ክሬምሊን ውስጥ የዝግ ስብሰባ አድርገዋል ስብሰባው ለዩክሬን በጣሙን ወሳኝ ወቅት ሲሆን የሰላም እቅዱ የተነደፈው በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ መሆኑም ይታወቃል አውሮፓ ሀገራትና በዩክሬን ክለሳም ተደርጎበታል። ሆኖም የዩናይትድ ስቴትስ እና ሩሲያን ይሁንታን ግና ግድላል። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ማናቸውም አይነት የሰላም እቅድ ጦርነቱን ለዘላለሙ የሚገታ መሆን ይገባዋል እንጂ ጦርነቱን ለጊዜያዊነት አብራጅ ሆኖ መወሰን የለበትም ብለዋል። ፕሬዚደንት ትራምፕ ግና የሰላም እቅዱ ከሁለተኛው ዓለም ጦርነት ወዲህ አውሮፓ ውስጥ ደም አፍሳሽ የሆነውን ጦርነት የማቆም እድሉ የሰፋና መልካም የተስፋ ስሜት እንዳሳደረባቸውም ተናግረዋል። አያይዘውም እልባት እንዲበጅለት እየጣር ነው። ለስምንት ጦርነቶች እልባት አበጅቻለሁ ያለው ይህኛው ዘጠነኛው ይሆናል። ሩሲያ ውስጥ ከተቻለን፣ በአሁኑ ወቅት ይህ ሆኖ ማየትን ይሻሉ። ቀላል ሁኔታ አይደለም፣ በእጅጉ ምስቅልቅል ነው። እኔ ፕሬዚዳንት ሆኜ በነበረበት ወቅት ቢሆን ኖሮ ጦርነቱ ባልተካሄደም ነበር ብለዋል። በሌላ በኩል አንድ የክሬምሊን ገሪብ አማካሪ በሩሲያና ዩናይትድ ስቴትስ መካከል የተካሄደው ውይይት አራት ዓመት ያስቆጠረው ጦርነት እንዲያከትም የሚያስችል ገንቢ መሆኑን ጠቁመው ግና እልባት እንዳልተበጀለት አመላክተዋል። ዩሪ ይሻኮቭ በፕሬዚደንት ቭላዲሚር ፑቲንና የዩናይትድ ስቴትስ ሉክ ስቲቭ ዊትኮፍና ጃሬድ ኩሽነር ጋር የተካሄደው የአምስት ሰዓት ውይይት ሁነኛ ተግባር እንደሚቀረው ሳስያሽጉ ተናግረዋል። የግዛት አንድነት ጉዳይ ተነስቷል። ሆኖም ግና ከመግባባት ላይ አልተደረሰም። ያ ካልሆነ ግና በክሬምሊን በኩል ጦርነቱን የማቆም አማራጭ መንገድ አይታይም፣ ያሉ ሲሆን በፕሬዚደንት ፑቲንና ፕሬዚደንት ትራምፕ መካከል የሚደረገው ውይይት በድርድሩ ውጤት የሚለካ እንደሚሆንም ተናግረዋል። ይህ በእንዲህ እንዳለም የአውስትሬሊያ መንግሥት ዩክሬን ከሩሲያ ጋር እያካሄደች ላለችው ጦርነት መርጃ ይሆን ዘንድ ወታደራዊ ሄሊኮፕተሮችን ለመላክ በመምከር ላይ ይገኛል። የአውስትራሊያ መከላከያ ከሁለት ዓመታት በላይ አገልግለው ለመጣወር የበቁ 22 ሄሊኮፕተሮች አሉት። ዩቲዩብ ከዲሴምበር 10 አንስቶ ግብር ላይ ለሚውለው የአውስትሬሊያ ከ16 ዓመት በታች የማኅበራዊ ሚዲያ ቀባህ ግን እንደሚተገብር አስታወቀ። ይህ ማለት እድሜያቸው ከ16 ዓመት በታች የሆኑ ታዳጊ ወጣቶች ማየት የሚችሉት ቪዲዮዎችን ብቻ ይሆናል። በአውስትሬሊያ የሽሪላንካ አምባሳደር ሶጃ ጎና ሲካራ ሀገራቸው የደረሰባትን የጎርፍ እና የመሬት መንሸራት አደጋ ለመቋቋም አውስትራሊያን ጨምሮ ከተለያዩ ሀገራት እርዳታን የጠየቀች መሆኑን ገለጡ። የሽሪላንካ ፕሬዚደንት የተፈጥሮ አደጋውን ተከትሎ አስቸኳይ ጊዜ አዋጅ ያወጡ ሲሆን ዓለም አቀፍ እገዛም ጠይቀዋል። አምባሳደር ጎና ሲካራ የወቅቱ ሁነኛ ትኩረታቸውም እገዛን በእጅጉ ለሚሽቱ በተቻለ ፍጥነት መድረስ መሆኑን ተናግረዋል። በማያያዝም የአውስትራሊያ መንግስትን ጨምሮ የተወሰኑ የዓለም አቀፍ ወዳጆቻችንን ጠይቀናል። በተለይ የተሟላ የድንገተኛ አደጋ የህክምና እርዳታ ቡድን እንዲሁም ሙሉ የትድግና መሳሪያዎች ሄሊኮፕተሮችና አነፍናፊ ውሻዎችን አሟልተው የያዙ የድንገተኛ ደራሾችን በማለት ለኤስቢኤስ የሲንሃላ ፕሮግራም ገልጠዋል። በዚሁ ወደ ውጭ ምንዛሪ ተመናመራለን አንድ የአውስትራሊያ ዶላር 101 የኢትዮጵያ ብር ከ39 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 65 የአሜሪካ ሳንቲም ይሸረፋል። ለአንድ የአውስትራሊያ ዶላር 56 ዩሮ ሳንቲም ይመነዘራል። ዜናዎቹን ከማጠቃላያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ዶናልድ ትራምፕ የሩሲያና ዩክሬን ጦርነትን ለማክሰም ተቃረብ ያለው ሲሉ በጦርነቱ ላይ ያሉት ሀገራት እርግጠኞች አይደሉም። ዩቲዩብ አውስትራሊያ ከ16 ዓመት በታች የሆኑ ታዳጊ ወጣቶች ላይ የጣለችውን የማኅበራዊ ሚዲያ ቀባ ግብር ላይ ያውላለኋለ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።